የባህል መድረክ ሲዲሲ ሰው ሲሰደድ መጀመሪያ ቦታ የሚያይበት ንግድ ሲያምረው ንግድ ከፍቶ የሚያቋቁምበት ትዳር ሲፈልግ ባሉት አዳራሾች ውስጥ የሚዳርበት የሚኳልበት ሀዘን ቢገጥሞ ደግሞ አንገቱን ደፍቶ እዝንተኛውን ደግሞ የሚያስተናግድበት ለህብረተሰቡ ትልቅ ጥቅም የሰጠ ድርጅት ነው የሚል አድርገው ገልጸውታል። ከሳምንታት በፊት አርባኛ ዓመት የምስረታ በዓሉን ያከበረው የኢትዮጵያውያን ህብረተሰብ ልማት ድርጅትን በማስመለከት ጋዜጠኛ ቅድስት አቤነዘር ከተናገረችው የተወሰደውን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች እንደምን ሰነበታችሁ? የዛሬ አርባ ዓመት በዩናይትድ ስቴትስ የሚገኙ ኢትዮጵያውያን ስደተኞች በሀገሪቱ ኑሮን እንዲላመዱ የኢትዮጵያውያን ህብረተሰብን ለማገዝ የተቋቋመው የኢትዮጵያ ህብረተሰብ ልማት ድርጅት ዛሬ እንደ ስሙ የኢትዮጵያ ህብረተሰብ ማዕከል ብቻ ሳይሆን ድርጅቱ ራሱን በማጠናከር ከዓለም ዙሪያ ወደ ዩናይትድ ስቴትስ የመጡ ማህበረሰቦችን በማቋቋም በአሜሪካ መንግስት ትልቅ ተሰሚነትና ተቀባይነት ያገኘ ድርጅት ሆኗል። በእንግሊዝኛ መጠሪያው ኢትዮጵያን ኮሚኒቲ ዴቨሎፕመንት ካውንስል ባጭሩ ኢሲዲሲ በመባል የሚታወቀው ይህ ማዕከል ከዩክሬንና ከአፍጋኒስታን የመጡ ፍልሰተኞችን ጨምሮ ከ59 ዓለም ሀገራት ወደ ዩናይትድ ስቴትስ የገቡ ከ72,500 በላይ ዜጎችን በአገረ አሜሪካ የስደት ህይወታቸውን መስመር እንዲይዙ አስችሏል። ድርጅቱ በኢትዮጵያ ትምህርት ቤቶችን በመርዳትና ቤተ መጻሕፍትን በማቋቋሙም ይታወቃል። የዛሬ አርባ ዓመት ይህንን ማዕከል ያቋቋሙት ዶክተር ፀሐይ ተፈራ ማዕከሉ ዘንድሮ የአርባኛ ዓመት የምስረታ ቀኑን ሲያከብር ከዩናይትድ ስቴትስ መንግስት ከፍተኛ ምስጋናን ተችሯል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ጉዳዮች ረዳት ሚኒስትር ሆነው ያገለገሉትና በአሁኑ ወቅት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሬንፌልድ ከማዕከሉ መስራች ከዶክተር ፀሐይ ተፈራጋ ሰርተዋል። ማዕከሉ የአርባኛ ዓመት ምስረታውን ሲያከብር ባካሄደው ሃያ ስድስተኛ ጉባኤ ላይ ከድርጅቱ ጋር የነበራቸውን የረጅም ጊዜ ትውውቅና አጋርነት እንዲነበር የገለጹት የኢሲዲሲ አርባኛ ዓመት የመስረታ በዓል መሆኑን ሳውቅ ሁለት ሀሳቦች በአእምሮ ይመጡ። በመጀመሪያ ደረጃ ስላበረከቱት ግዙፍና ተጽዕኖ ባለራእይ ስራዎች አሰብኩ። ለብዙዎች ስለከፈቱላቸው በሮችና እድሎችም አሰብኩ። ግን ከዚያም በኋላ ስለ ራሴ ስለ ሊንዳ አሰብኩ እና በእርግጥ አርጅቻለሁ ብዬ ጠየቁ። ስለተለያዩ መርሃ ግብሮችና ስለ ቁርጠኛ ስራዎቹ ብዙ ስለ መወያየታችን እና ብዙ ስብሰባዎችን ማድረጋችንን አስታውሳለሁ። ጦም የሆነውን የኢትዮጵያ ምግብ ተጋብዤ የረዷቸውን ሰራተኞች ብሎም ስደተኞችን አግኝቼ የተካፈልኳቸውን በርካታ የማህበረሰብ ዝግጅቶች አስታውሳለሁ። ከአሜሪካ መንግስት ጋር በቁርኝት የሚሰራው በአሜሪካ የስደተኞች መርጃ ድርጅት የኢሲዲሲ መስራች ዶክተር ፀሐይ ተፈራ የዛሬ አርባ ዓመት ይህን ድርጅት ለማቋቋም ሲነሱ የእርስ በርስ ጦርነትና የሰብዓዊ መብት ጥሰትን ሸሽተው ወደ አገር አሜሪካ በስደት የመጡ በጣት የሚቆጠሩ ኢትዮጵያውያንን ለመርዳት ነበር። የኢሲዲሲ የተመሰረተበትን አርባኛ ዓመት አክብረናል። እንግዲህ የዛሬ አርባ ዓመት ስንጀምር በዚያን ጊዜ ኢትዮጵያ ውስጥ በነበረው የተለያዩ ጦርነቶች የሰብዓዊ መብት ጥሰቶች ብዙ ኢትዮጵያውያን ለመጀመሪያ ጊዜ ስደተኛ የሆኑ ወደ ሱዳን፣ ኬንያ፣ ያም ስራቅ፣ ጅቡቲ እና አውሮፓ ይሄዱ ነበር። ከዚያ አሜሪካ ለመጀመሪያ ጊዜ ለአፍሪካ ስደተኞች በሯን ስትከፍት በዚህ በተለይ በአስራ ዘጠኝ መቶ ሰማኒያ ዓመተ ምህረት የወጣው የስደተኞች ጉዳይ ሕግ ኢትዮጵያውያንንም ሊጠቅም በመቻሉ ኢትዮጵያውያን እዚህ ሀገር ሲመጡ ከዚያ በፊት በብዛት ከተማሪዎች ወይም ደግሞ አንዳንድ የመንግስት ሰራተኞች ወይም ዓለም አቀፍ ተቋማት ከሚሰሩ ውጭ ብዙ ኢትዮጵያውያን እዚህ ሀገር አልነበሩም። ስለዚህ መጤዎች እዚህ ሲመጡ ከሀገሩ ባህል፣ ወግ ጋር የዓለምን ለማመድ ስለነበር ብዙ ችግሮች ማየት ጀመር። በዚያ ተናጠል ከምናደረገው ኦርጋናይዝ በሆነ መንገድ ምን ልናደርግ እንችላለን ብለን ነው በአስራ ዘጠኝ መቶ ሰማኒያ ሶስት ዓመተ ምህረት ኤሲዲሲ የተወለደው። በመጀመሪያ እንዲያውም ስለ ኢትዮጵያውያን ስደተኞች ግንዛቤ ለመፍጠር ከሚረዱ ነገሮች አንዱ ያደረግ ነው። በአስራ ዘጠኝ መቶ ሰማኒያ ሶስት ዓመተ ምህረት ትልቅ የሆነ የኢትዮጵያውያን ስደተኞች ጉዳይ የሚመለከት በዋሽንግተን ዲሲ አንድ ትልቅ ጉባኤ አካሄድ። በዚያ ኮንፈረንስ ላይ የተገኙት የፌዴራል መንግስት፣ የየስቴቶች ፕሬዘንታቲቪስ ከኮንግረስ፣ ከሴኔቱ እና እነዚህ ማህበራዊ ጉዳይ ላይ ከስደተኞች ጋር የሚመዝሉ ድርጅቶች ከጤና ቢሮ፣ ከፖሊስ፣ ከትምህርት ቢሮ ወኪሎች የመጡበት ትልቅ ጉባኤ ነው ያካሄድ ነው። በዚያን ጊዜ በዲሲ ሜር የነበሩት መሪን ባሪ የሚባሉ የኢትዮጵያውያን ስደተኞች ግንዛቤ ሳምንት ብለው ዲክለር አድርገው ኢትዮጵያውያን ስደተኞች እዚህ ሀገር እንዳለን ያሳወቅንበት ጊዜ ነበር። ስለ ኢትዮጵያውያን ሕብረተሰብ ልማት ድርጅት ኢሲዲሲ አጭር አስተያየታቸውን የላኩልን የዜድ የንግድ ጉዳይ አማካሪ ፕሬዝደንት ና መስራች ወይዘሮ ዘውዲቱ ወንድሙ የኢሲዲሲ የቦርድ አባልም ናቸው ለአርባ አመት ለመላ ኢትዮጵያኖች የኩራት ምልክት የሆነ ኦርጋኒዜሽን ስለሆነ በጣም ደስ ይለኛል ኢሲዲሲ የሚሰጠው አገልግሎቶች በጣም የበዛና በርካታም ቢሆን ዋና ዋናውን ለመጥቀስ ወዳለሁኝ በዚህ በአሜሪካ ሲስተም የውጭ ሀገር ሰው ሆኖ ሁሉንም ውጣ ውረድ ችሎ ከአፍሪካ፣ ከአፍጋን፣ ኢራን፣ ኢራቅን፣ ዩክሬን እንዲሁም ከሌሎች ሀገር ጨምሮ የሚመጡትን ሰዎች ሳይደክሙ እያስተናገደ ለአርባ ዓመት ማገልገል ቀላል ስላልሆነ የዚህ ኦርጋኒዜሽን ፈጣሪ ጀማሪ መሪ የሆነውን ዶክተር ጸሐዬ ተፈራን ሳያመሰግኑ ማለፍ በጣም ከባድ ይሆናል። ስለዚህ ምስጋናዬን በመላው ኢትዮጵያኖች ስምሆ ባቀርብ ደስ ይለኛል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፌልድ ለኢሲዲሲ መስራች ለዶክተር ጸሀዬ ተፈራ የእንኳን ደስ ያሉት መልእክትም አስተላልፈዋል። ዶክተር ተፈራና መላው የኢሲዲሲ ቡድን መልካም አርባኛ ዓመት ይሆንላችሁ። እጅግ አስደናቂ ምዕራፍ ነው። ባደረጋችሁት ስራ ሁሉ መኩራት አለባችሁ። ከሰባ ሺ በላይ ስደተኞችና ቤተሰቦቻቸው ዩናይትድ ስቴትስ እንዲመጡና አዲስ ሕይወት እንዲጀምሩ ረድተዋል። ልዩነትን ተቀብለው ፍጹም በሆነ ክፍት ልብ ድርጅቱን በመምራትዎ እኔን ጨምሮ ለብዙ ሰዎች ተስፋና ጽናትን ሰጥተዋልና እናመሰግናለን። አስደሳች ቀሪ የጉባኤ ወቅት እንዲሆንም እመኛለሁ። ኢሲዲሲ ለኢትዮጵያውያን ስደተኞች ብቻ ሳይሆን አድማሱን በማስፋት ከመላው ዓለም በተለይም ከአፍሪቃ ሀገራት ከሚመጡ ስደተኞች ጋር መስራት መጀመሩን ዶክተር ፀሐዬ ተፈራ ተናግረዋል። በአንዳንድ ቦታዎች ለየት ያሉ ፕሮግራሞች አሉ። ለምሳሌ ዋሽንግተን አካባቢ ሲዲሲ ከሚታወቅበት አንዱ የዚህ የማይክሮ ፋይናንስ ፕሮግራም አለን። እንዲያውም ራሱን እንድችል አድርገን የኢዲጂ ማይክሮ ፋይናንስ የሚባል በዚህ አካባቢ ስደተኛም የሆኑ ስደተኛም ያልሆኑ ኮሚኒቲ እዚህ አካባቢ የራሱን ቢዝነስ መጀመር ለሚፈልግ ሰው ሁሉ የምንሰጠው አገልግሎት ነው። እስከ ሀምሳ ሺህ ዶላር ድረስ እናበድራለን ከባንኮች እኛ ተበድረን እንደገ እናመልስ እናበድላለን እንዲቋቋሙ እናደርግ እስካሁን ባለፉት ሀያ ዓመታት ወደ ስልሳ ሚሊዮን ብር ገደማ በብድር ሰጥተናል በጠቅላላው ወደ አንድ ሺህ ምናምን የሚሆን ቢዝነሶች እንዲቋቋሙ አድርገናል በዚህ አካባቢ በዚህ በዋሽንግተን ትልቁ የኤሲዲሲ መለያ የሆነው ይሄ የማይክሮ ፋይናንሱ ነው ዶክተር ፀሀዬ ማይክሮ ፋይናንስ ባሉት ቢሮ የስደተኞች ብድር ፕሮግራም አስተባባሪ አቶ አበነት አገኘው ተሰማ ስለ ድርጅቱ ይህንን መልእክት አስተላልፈዋል። በኦገስት 2023 መቀመጫውን በአርሊንግተን ቨርጂኒያ ያደረገው የኢትዮጵያ ማህበረሰብ ልማት ማዕከል ወይም ኢሲዲሲ አርባኛ ዓመት በዓሉን አክብሯል። እንኳን ደስ አላችሁ ማለት ፈልጋለሁ። ሌላው በ1990ዎቹ የጀመረው አዲሱ ፕሮግራም ወደ አሜሪካ የሚመጡ ስደተኞች የራሳቸውን ቢዝነስ እንዲጀምሩ ማስቻል ነው። በፕሮግራም ደረጃ የተጀመረው ይህ ስራ በ2001 ራሱን ችሎ ኢንተርፕራይዝ ዴቨሎፕመንት ግሩፕ የሚል ድርጅት በማቋቋም እስካሁን ድረስ ከ50 ሚሊዮን ዶላር በላይ ለስደተኞች እና ለሌሎች አሜሪካውያንም የስራ መጀመሪያ የቢዝነስ መጀመሪያ ገንዘብ በማቅረብ ድጋፍ አድርጓል። ባለፈው ዓመት ብቻ ሰባት ሚሊዮን ዶላር ለቢዝነስ ጀማሪዎች ወይም ደግሞ ቢዝነስ ለሚያስፋፉ ሰዎች ድጋፍ አድርጓል። ከዚህም ውጭ የተለያዩ የቢዝነስ ስልጠናዎችን፣ የፋይናንስ ስልጠናዎችን አሜሪካ ለሚገኙ ስደተኞች እንዲሁም ለአሜሪካውያን ጭምር ያቀርባል። ስደተኞችና ፍልሰተኞችን የሚረዳው ይህ ማዕከል በአርባ በ40 ዓመታት ውስጥ አብሮት የሚሰራው 26 አጋር ድርጅቶች ያሉት ሲሆን በተለያዩ ሰባት የአሜሪካ ከተሞች ቅርንጫፍ ጽሕፈት ቤትም ከፍቷል። ግን ዶክተር ፀሐዬ ያቋቋሙት ዓለም አቀፉ የስደተኞች መርጃ ድርጅት ኢሲዲሲ የሚረዳቸውን ስደተኞች የሚያገኘው ወይም የሚያመጣው ኬት ይሆን? ይህ ፕሮግራም የአሜሪካ መንግስት ፕሮግራም። አሜሪካ መንግስት ከዩንስሲአር ጋር በመተባበር አይደንቲፋይ ያደርጋል ማን ነው? ለምሳሌ ኬንያ ዩኤንኤችሲአር አለ። ስደተኛ ሆኖ ኬንያ የሄደ ሰው ሁሉ ከኬንያ መንግስትና ከዩኤንኤችሲአር ጋር ሄዶ መመዝገብ ይኖርበታል። ከዛ ስደተኛ ነው ተብሎ ከታመነበት ዩኤንኤችሲአር ለአሜሪካ ፕሮግራም፣ ለካናዳ ፕሮግራም፣ ለአውስትራሊያ ፕሮግራም ብሎ ሪፈር ያደርጋል። አሜሪካ ሪፈር የተደረጉለትን ስደተኞች የኢሚግሬሽን ሰራተኞች ከዚህ ሄደው ኢንተርቪው ያደርጓቸዋል። ኢንተርቪው ላለፉት ሁሉ በዚካ እዚህ ሀገር የመግባት እድል ይሰጣቸውና የአሜሪካ መንግስት በስቴት ዲፓርትመንት በኩል ምን ያህል ሰው እንደሚመጣ ያውቃል። እነማን እንደሚመጡ ያውቃል። ከዚያ በኋላ ለነዚህ ዘጠኝ ድርጅቶች አሁን አስር ሁነዋል። ዘንድሮ ለእነዚህ አስር ድርጅቶች የአሜሪካ መንግስት ኮታ አለው፣ ለእያንዳንዱ ድርጅት ስንት ሰው እንደሚሰጥ። በዚያ መሰረት ይህንን እኔ ወስዳለሁ እና ወደዚህ ከተማ ልካለሁ እያል እኛ ሪሊ ተቀባይንን እዚህ በር ከፋች ወይም በር ጠባቂ የእኔ ሲያር ነው የአሜሪካ መንግስት ነው ወደ አሜሪካ የሚመጡት። ስለዚህ እኛ እነዚህን ሁሉ የምናገኛቸው ረፍጆች የአሜሪካ መንግስት ለእኛ አሳይል ያደረጋቸው ናቸው። ስንት ሰራተኞች አሏችሁ? እንግዲህ በዚህ አርባ አመታት ውስጥ ሲሪሲ ስጀመር የዛሬ አርባ አመት ሁለት ፉልታይም እና አንድ ቮለንቴር ብቻ ነበሩ። ዛሬ በእኛ ፔሮል ብቻ ወደ ሁለት መቶ ሀምሳ የሚሆኑ ሰራተኞች አሉ። በአብዛኛው ሰራተኞቻችን ስደተኞች ወይም ፎርመር ስደተኞች የነበሩ ናቸው። የአጋር ድርጅቶችን ጋር ስንጨምር ግን በጠቅላላው ወደ አንድ ሺ አንድ ሺ ሁለት መቶ የሚሆን ሰራተኞች አሉ ማለት ነው። የኢትዮጵያውያን ሕብረተሰብ ልማት ድርጅት ኢሲዲሲ በአሜሪካ ስደተኞችን በመርዳት ብቻ ሳይሆን የሚታወቀው ኢትዮጵያ ውስጥም ለተለያዩ ትምህርት ቤቶች የመማሪያ መጽሐፍትና ኮምፒውተሮቹን በመላክ ቤተ መጽሐፍትን በማቋቋሙ እንደሚታወቅ የነገረችን ጋዜጠኛ ቅድስት አቤነዘር ናት። ሲዲሲ አርባኛ ዓመቱን ደግሞ አክብሮ እንግዲህ አርባ ዓመት አገልግሎት ስንል በሀገር አሜሪካም በኢትዮጵያም ማለት ነው። የአገልግሎት አገልግሎቱ በሀገር ቤት ከዚህ ቀደም በተለያዩ ዩኒቨርሲቲዎች መጽሐፍን በመላክ ኮምፒውተሮችን በመላክ በማቋቋም እንደዚሁም ደግሞ በአክሱም የአክሱማቤት ላይብራሪን እና ሚዚየምን በመክፈት እንደዚሁም ደግሞ በዛው እና በሌሎች ቦታዎች ላይም ትምህርት ቤቶችን ከአንደኛ ክፍል እስከ አስራ ሁለተኛ ክፍል ድረስ የሚደርሱ ትምህርት ቤቶችንም ሰርተዋል። በአኩሱማይት ሄሪቴጅ በኩል ስናየው ማለት ነው። እና ባህሉንም በዚህ ሀገር ባሉ ድርጅቶች ፊት ቆሞ የሀገራችንን የኢትዮጵያን ባህል ምስክር ለመሆንም ወይም ደግሞ ለማሳየት ሄዷል ማለት ነው። እንግዲህ ድርጅቱን ስናየው ኢሲዲሲ ባሉት በአርባ አመቶች ውስጥ ብቸኛው ኮሚኒቲ ቤዝድ ወይም ደግሞ ማህበረሰብን ጠርቶ ያደገ አፍሪካዊ ድርጅት ነው። ካሉት አስር የመልሶ ማቋቋም ድርጅት በአሜሪካ አንድ በኮንፈረንሱ ላይ የተናገሩ ሰው ምናሉ መሰለሽ፣ ኢሲዲሲ ሰው ሲሰደድ መጀመሪያ ቦታ የሚያይበት ንግድ ሲያምረው ንግድ ከፍቶ የሚያቋቁምበት ትዳር ሲፈልግ ባሉት አዳራሾች ውስጥ የሚደርበት የሚኳልበት ሐዘን ቢገጥሞ ደግሞ አንገቱን ደፍቶ እዝንተኛውን ደግሞ የሚያስተናግድበት ለሕብረተሰቡ ትልቅ ጥቅም የሰጠ ድርጅት ነው የሚል አድርገው ገልጸውታል። በዚህ አጋጣሚ ለኢሲዲሲ ሰራተኞች በመላው ስቴት የሚገኙት እንደዚሁም ደግሞ በኢትዮጵያ ያሉትን ጨምሮ ማለት ነው እንደዚሁም የዚህ ድርጅት ባለራዕይ ዶክተር ጸሐይ ተፈራን ሁሉንም እንኳን ለአርባኛ ዓመት አደረሳችሁ ላለሁኝ አድማጮች አርባኛ ዓመት የምስረታ በዓሉን ያከበረውና በሀገር አሜሪካ በተለያዩ ከተሞች ከ17 በላይ ቅርንጫፎች ያሉትና ሌሎች አጋር ድርጅቶችን መስርቶ ከአሜሪካ መንግስት ጋር በመተባበር ከዓለም ሀገራት የሚመጡ ስደተኞችን መልሶ በማቋቋም የሚረዳው ኢሲዲሲ ወይም የኢትዮጵያ ሕብረተሰብ ልማት ማዕከልን እንኳን ለአርባኛ ዓመት ምስረታ አደረሳችሁ በማለት የዛሬውን ዝግጅቴን አጠቃልላለሁ። አዜብ ታደሰነኝ። ጤና ይስጥልኝ።